በርካታ ሰዎች ከፍቅረኛቸው ጋር በሚለያዩበት ጊዜ እሱን ረስተው አዲስ ህይወት መጀመር እጅግ በጣም ያቅታቸዋል። በርካቶችም እንዴት አዲስ ህይወት ልጀምር፣ እንዴት አዲስ ወንድ ልተዋወቅ፣ ካለፈ ፍቅረኛዬ ጋር ያሳለፍኩትን ህይወት መርሳት አልቻልኩም፣ አዲስ ሰው ስተዋወቅ ያለፈ ፍቅረኛዬ ትዝ ስለሚለኝ ወደፊት መሄድ አልቻልኩም፣ በሱ ትዝታ ውስጥ ብቻ ነው የምኖረው እያሉ እንደዚህ አይነት ተግባር ውስጥ ያሉ በርካታ ሰዎች አሉ። እንግዲህ ያለፈ ፍቅረኛችሁን እረስታችሁ አዲስ ህይወት መጀመር የምትፈልጉ ሰዎች እነዚህን አምስት መሰረታዊ ነገሮች ልታውቁ ይገባል። እንግዲህ ከዚህ ቀደም ከነበራችሁ ፍቅረኛ ጋር የነበራችሁ ህይወት ሙሉ ለሙሉ ከተቋረጠና ወደ አዲስ ምዕራፍ መግባት የምትፈልጉ ከሆነ እነዚህን አምስት ነገሮች በማድረግ ያለፈ የፍቅር ህይወታችሁን በመርሳት አዲስ ወት መጀመር ትችላላችሁ። እነዚህ አምስት ነገሮች ምንድን ናቸው? በዶክተር ዮናስ ቁጥር ሁለት የዩትዩብ ቻናል ላይ አስፈሬላችኋለሁ። የዩትዩብ ቻናሌን ሊንክ ፕሮፋይል ውስጥ ገብታችሁ በምታዩት የዩትዩብ ምልክት በቀጥታ በመግባት የዚህን መረጃ ሙሉ ዝርዝር ልታደምጡት ትችላላችሁ።